በደቡብ ምዕራብ ወሎ ቦረና ውስጥ ከአሁን ቀደም የማይታወቁ ጥንታዊ የድንጋይ ፍልፍል አብያተ ክርስቲያናትን ማግኘታቸውን የአዲስ አበባ ዩኒቨርሲቲ ተመራማሪዎች አስታውቀዋል። አብያተ ክርስቲያናቱ ለአደጋ የተጋለጡ መሆናቸውንም ባለሙያዎቹ አክለው ገልጠዋል። ዘጋቢያችን መለስካቸው አምሃ ዝርዝሩን ይዟል። በአዲስ አበባ ዩኒቨርሲቲ የታሪክ መምህር ፕሮፌሰር ሽፈራው በቀለ ለቪኦኤ እንደገለጹት እነዚህን በመካከለኛው ዘመን እንደተሠሩ የሚገመቱ የዓለት ፍልፍል አብያተ ክርስቲያን ያገኙት እሳቸውን ጨምሮ ከሌሎች ሁለት የከፍተኛ ትምህርትና የምርምር ተቋማት የተውጣጡ ምሁራን ናቸው። አብያተ ክርስቲያኑ የሚገኙት በደቡብ ምዕራብ ወሎ ክፍል በቦረና ዋና ከተማ መካነ ሰላም አካባቢ በተለይ ወግዲ ወረዳ ውስጥ እንደሆነ ፕሮፌሰር ሽፈራው ገልጸዋል። ፍልፍል አብያተ ክርስቲያኑ አሁን ባለው መረጃ መሰረት ዕድሜያቸው ከስድስት መቶ እስከ ስምንት መቶ ዓመታት ሊደርስ እንደሚችል የቡድኑን ግምትም ፕሮፌሰሩ ያስረዳሉ። ስለ አብያተ ክርስቲያኑ ግኝት ሲናገሩ አስቀድሞ አንዳንድ የውጭ ሀገር ተመራማሪዎች የተወሰኑ መረጃዎች የሚሰጡ የጥናት ወረቀቶች እንዳሳተሙ ገልጸው የዚህ ቡድን ግኝት የሚለይበትን ዘርዝረዋል። እኛ እነሱ ያዩቸውንም አይተን እንደገና ደግሞ ተጨማሪ ሌሎች ፍልፍል ቤተ ክርስቲያኖችም ከዚህ በፊት የማይታወቁ በፊት ፈረንጆቹ አይተው ከመዘገቡትና ካስተዋወቁት የባህልና ቱሪዝም ቢሮም ከመዘገበው ተጨማሪ አሁን በቅርብ ጊዜ ደግሞ አዲስ ጨምረን መተናል። የአብያተ ክርስቲያኑ የወቅቱ ይዞታ ግን ፕሮፌሰር ሽፈራውን በእጅጉ አስግዷቸዋል። አሁን ያሉበት ደረጃ በጣም አሳሳቢ ነው። እሱን በጣም አጽንኦት መስጠት ያስፈልጋል። ቅርስን የሚወድ ቅርስን የሚያከብር የቅርስን ዋጋ የሚያቆሉ ለዚህ ጉዳይ መነሳሳትና አንድ ነገር በአስቸኳይ መደረግ አለበት። በዚህ የቅርስ ጥናት ውስጥ ከፕሮፌሰር ሽፈራው ሌላ ዶክተር ደረሳዬ ናቸው፣ ከደብረ ብርሃን የዘር ያዕቆብ ማዕከል ዲሬክተር እና ዶክተር አናሲቪዮ ከፈረንሳይ የኢትዮጵያ ጥናት ማዕከል መሆናቸውም ታውቋል። ዝርዝሩን በባህል ፕሮግራማችን በሰፊው እንመለስበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ